ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዝያ 23 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ ክቡራትና ክቡራን፣ እንደምናመሻችሁ የምናስተናግዳችሁ ሶሎሞን አባተና አዳነች ፍሳሀየንን ኢትዮጵያ ለብዙ የአፍሪካ ሀገሮች የነጻነት ተምሳሌት ሆና ያለች፣ ሐሳብን በመግለጽ ነጻነት የመግለጽ ነጻነት ባለመከበሩ የአምባገነንነት ተምሳሌ ሆናለች ሲል ጋዜጠኛ እስክንድር ነጋ ተችቷል። እኛ ባለንበት ቆመን፣ ሌሎች የአፍሪካ ሀገሮች ቀድመውን ሄደዋል። በጣም በሚያሳዝን ደረጃ እኛ እንደ ሀገር አዋልደናቸው ናቸው ከእኛ ኋላ ተነስተው ዛሬ እነሱ የነጻነት አየር እኛ ግን የነጻነት አየር የተነፈስን አይደለንም። የዲሞክራሲ ተምሳሌት መሆኑ ይገባን እኛ ነበርን። እስክንድር ለዓለም የፕሬስ ነፃነት ቀን ክብረ በዓል ናይሮቢ ነው የሚገኘው። ዝርዝር ዘገባው በዜናው ይቀርባል። ከቤኒሻንጉል ጎመዝ የተፈናቀሉ ከ500 በላይ ሰዎች ባህር ዳር ይገኛሉ። መቶ 49 የተቃጠሉ 13 ሰው ብላል። ዘጠኝ ግን በዋር ከተፈናቃዮቹ አንዱ ከነገሩን የተቀነጨመ ነው የሰማችሁት። በአብይ ርዕስ ዘገባ ይኖረናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጋዜጠኛ እስክንድር ነጋ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል ባዘጋጀው የዓለም ፕረስ ነጻነት በዓል ለመሳተፍ ኬንያ ናይሮቢ ገብቷል። በዝግጅቱ ላይ እስክንድር ንግግር እንዲያደርግና የግል ታሪኩን ለታዳሚዎች እንደሚያካፍል ታውቋል። ዛሬ ለአሜሪካ ድምፅ እንደተናገረው ኢትዮጵያ ለብዙ አፍሪካ ሀገሮች የነፃነት ተምሳሌ ትሆና ሳለ ሀሳብን በነፃነት የመግለጽ መብት ባለመከበሩ የአምባገነንነት ተምሳሌት ሆናለች፣ ሲል ተችቷል። ዘጋቢያችን ገልሞ ዳዊት ናይሮቢ ውስጥ አነጋግሮታል፣ ዝርዝሩን ያቀርባል። በቅርቡ ከእስር የተለቀቀው ጋዜጠኛና አምደኛ እስክንድር ነጋ አምነስቲ ኢንተርናሽናል ባዘጋጀው የፕሬስ ነጻነት ቀን መታሰቢያ ፕሮግራም ላይ ለመታደም ኬንያ ናይሮቢ ገብቷል። ዝግጅቱ ሐሙስ በአምነስቲ ኢንተርናሽናል ኬንያ ቢሮ የሚካሄድ ሲሆን እስክንድር በዝግጅቱ ላይ ንግግር እንደሚያደርግ እንዲሁም የግል ታሪኩን ለታዳሚዎች እንደሚያካፍልም ታውቋል። ዛሬ ለአሜሪካ ድምፅ ስናገር ኢትዮጵያ ለብዙ አፍሪካ ሀገሮች የነጻነት ተምሳሌት ብትሆንም በአምባገነን አገዛዝ ስር መቆየቷ የአምባገነን ተምሳሌት አድርጓታል ብለዋል። እኛ ባለንበት ቆመን፣ ሌሎች የአፍሪካ ሀገሮች ቀድመውን ሄደዋል። በጣም በሚያሳዝን ደረጃ እኛ እንደ ሀገር አዋልደ ናቸው ከእኛ ኋላ ተነስተው ዛሬ እነሱ የነጻነት አየር እየተነፈሱ እኛ ግን የነጻነት አየር የተነፈስን አይደለንም። የዲሞክራሲ ተምሳሌት መሆን የሚገባን እኛ ነበርን። ግን የዲሞክራሲ ተምሳሌት አይደለም። የአምባገነንነት ተምሳሌት ነው። በአምነስቲ ኢንተርናሽናል በተዘጋጀው ና የፊታችን ሐሙስ በሚውሎ የዓለም የፕሬስ ነጻነት ቀን መታሰቢያ ፕሮግራም ላይ የተለያዩ የምስራቅ አፍሪካ ሀገራት የሚዲያ ተቋማት ተወካዮች ና ጋዜጠኞች እንደሚገኙ ድርጅቱ አስታውቋል። እስክንድር መረጃን በነጻነት የማግኘት መብት የዲሞክራሲ ዋልታ ነው ይላል። የዲሞክራሲ ዋልታና ማገር ነው ማለት ይቻላል። ዲሞክራሲ የሚጀምረው እኮ ከዛ ነው። ራስህን ስትገልጽ ነው። ዲሞክራሲ ምን ማለት ነው? መብትና ጥቅምህን የምታስጠብቅበት መንገድ ነው፣ ስርዓት ነው። ይሄንን ለማድረግ መጀመሪያ መነጋገር መቻል አለብህ፣ በነፃነት ማሰብ አለብህ። ሳትታሰር፣ ሳትደበደብ፣ ቶርች ሳትሆን፣ ሳትሞት ራስህ መግለጽ አለብህ። ስለዚህ የዲሞክራሲ መነሻ ከምንም ነገር በላይ በነፃነት የመናገር መብት ነው ማለት ይቻላል። የኢትዮጵያ መንግስት በቅርቡ የፖለቲካ ምህዳር እንዲሰፋ በሚል በእስር የነበሩ ፖለቲከኞችንና ጋዜጠኞችን ለቋል። ምናልባት ይሄ ኢህአደግ እያደረገ ያለው ለውጥ ብቻውን በቂ ነው ወይ ለሚለው ጥያቄ እስክንድር ስርዓታዊ ለውጥ እስካልመጣ ድረስ ዲሞክራሲያዊ መብቶችን ማስከበር አይቻልም ሲል መልስ ሰጥተዋል። የዓለም የፕሬስ ነጻነት ቀን መታሰቢያ ፕሮግራም ላይ እስክንድርን ጨምሮ ስድስት ሰዎች ንግግር ያደርጋሉ፣ የግል ህይወት ታሪካቸውን ለታዳሚዎች ያቀርባሉ ተብሏል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ አመሰግናለሁ። ገልሞ ለዘገባው በናይጄሪያ የቦኮ ሐራም አማጽያን የደቀኑት አደጋ እየቀነሰ መጥቶ ሰዎች ወደየቀያቸውና ወደየእርሻቸው እየተመለሱ በመሆናቸው በሀገሪቱ ሰሜን ምስራቅ ያለው ሁኔታና ኑሮ እየተሻሻለ መሆኑን ፕሬዚደንቷ መሐመዱ ቡሃሪ አስታወቁ። ቡሃሪ ትናንት በአሜሪካ ድምፅ በተደረገላቸው ቃለ መጠይቅ ሲናገሩ ቦኮ ሐራም በሚያደርሰው ጥቃት ምክንያት ከሰሜን ምስራቁ ክፍል ሸሽተው የነበሩ በርካታ ናይጄሪያውያን ወደየመኖሪያቸው መመለሳቸውን ጠቁመዋል። መንግሥት በዝቅተኛ ወለድ በሚሰጠው ብድር እርሻቸው ላይ እየሰሩ መሆናቸውንም ገልጸዋል። ከሦስት ዓመታት በፊት ቡሃሪ ወደ ሥልጣን በዘለቁ ጊዜ ቦኮሃራም ቦርኖ ግዛት ውስጥ አብዛኛውን አካባቢ ይቆጣጠር እንደነበረ ገልጸው አሁን ግን የሀገሪቱ ወታደራዊ ኃይል በነገረኝ መሠረት ቦኮሃራም የሚቆጣጠረው የአካባቢው መንግሥት ይዞታ የለም። ጦሩ ያለውን አምናለሁ ብለዋል ቡሃሪ። ቦኮ ሃራም አሁንም ሰሜን ምስራቅ ናይጄሪያና ጎረቤቷ ካሜሩን ውስጥ የሚንቀሳቀስ ሲሆን ናይጄሪያንና አራት ጎረቤት ሀገሮችን ባካተተው ኅብረ መንግሥታዊ ኃይል እየተወሰደበት ባለ እርምጃ ምክንያት ክፉኛ እየተዳከመ መሆኑ ተዘግቧል። የዓለም የጤና ድርጅት ከሰራተኞቹ አንዷ በሶማሊያ መዲና ሞቃዲሾ በጥይት እንደተገደሉ አረጋግጧል። ማርያም አብዱላህ የተባሉ የፖሊዮ ክትባት ሎጂስቲክስ ሰራተኛ ዛሬ እኩለ ቀን ላይ በሞቅዲሾ እንደተገደሉ አንድ የድርጅቱ ባለስልጣን ለአሜሪካ ድምፅ ተናግረዋል። አብዱላህ የሚሰሩት ባይዶዋ ቢሆንም ከቅርብ ጊዜያት ወዲህ ሞቅዲሾ እንደነበሩ ባለስልጣኑ ገልጸዋል። ሞቅዲሾ የሄዱት ለሰርጋቸው የቤት ዕቃና ሌሎችም ዕቃዎች ለመግዛት እንደነበር አንድ ዘመዳቸው ተናግረዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የኒኩሊየር ኃይልን ጉዳይ የሚከታተለው የተባበሩት መንግስታት ድርጅት ተቋም ሥራ አስኪያጅ የኢራን የኒኩሊየር እንቅስቃሴን አስመልክተው ከሶስት ዓመታት በፊት ላወጡት ሪፖርት ትኩረት ሰጥቷል። ድርጅቱ በአውሮፓ የዘመን አቆጣጠር ከ2009 ዓ ም ወዲህ ኢራን ለኒኩሌየር ጦር መሳሪያ ኃይሉን ከማዳበር ጋር የተያያዘ እንቅስቃሴ ማድረጓን የሚያሳይ ተአማኒ ምልክት የለም ይላል የሥራ አስኪያጁ ዘገባ። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ኃላፊ ዩኪያ አማኖ ሪፖርቱን ያቀረቡት ኢራን ኒውክሌር የጦር መሳሪያ ለማምረት እየጣረች ነው የሚለውን ክስ ለማጣራት ከዐሥር ዓመት በላይ ለሆነ ጊዜ ምርመራ ከተካሄደ በኋላ መሆኑን ይገልጻል። ኢራን መጀመሪያም ስታስተባብል ቆይታለች ክሱን። ምርመራውን የማብቃቱ ጉዳይ ኢራን ከዩናይትድ ስቴትስ፣ ከእንግሊዝ፣ ከፈረንሳይ፣ ከቻይና፣ ከሩሲያና ከጀርመን ጋር ስምምነት ያደረገችበት አካል ነበር። ስምምነቱ የተደረገው የኢራንን የኒውክሌር መርሃ ግብር ለመገደብ ሲሆን በምላሹ በኢራን ላይ ተጥሎ የነበረው ማዕቀብም እንዲነሳ ነበር። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ዓመት ከተካሄደው የምርጫ ዘመቻ ጋር በተያያዘና በዋይት ሃውስ ባሉበት ወቅት ስለፈጸሟቸው ተግባሮች በሚካሄደው የወንጀል ምርመራ ላይ ዛሬ አዲስ ውርጅብኝ ከፍተዋል። የልዩ መርማሪ ሮበርት ሙለር ምርማሪ ክፍል ፕሬዝዳንቱን ብዙ ጥያቄዎች ሊጠይቃቸው ይፈልጋል የሚል ወሬ ሸልኮ በኒውዮርክ ታይምስ ጋዜጣ ላይ መውጣቱ ያስነውራል ሲሉ ፕሬዚዳንቱ ቁጣቸውን ገልጸዋል። የኒውዮርክ ታይምስ ጋዜጣ ዘገባ እንደሚለው የሙለር የምርመራ ቡድን በምርጫው ዘመቻ ወቅት በምርጫውና ስልጣን እስከሚረከብበት ጊዜ በነበሩት ሶስት ወራት ውስጥ እንዲሁም በስልጣን በቆዩባቸው 15 ወራት የትራምፕ አስተሳሰብ ምን እንደነበር መመርመር ይፈልጋል። ፕሬዚደንት ዶናልድ ትራምፕ ከአውሮፓ ህብረት ከካናዳና ከሜክሲኮ ወደ ሀገራቸው ለሚላኩት አሉሚነምና ብረት ላይ ከሚደነግጉት ቀረጥ ቢያንስ በአንድ ተጨማሪ ወር ነጻ የማድረግ እቅድ እንዳላቸው ታውቋል። የተጠቀሱት ሀገሮች በቻይና በጃፓንና በሩሲያ ላይ ከተደነገገው ቀረጥ በጊዜያዊ መልክ ነጻ እንዲሆኑ የተደረገው ውሳኔ ዛሬ ሲያበቃ ነበር። የዋይት ሃውስ ቤተ መንግሥት በመካሄድ ላይ ያለውን ድርድር ስምምነት ላይ ለማድረስ እንዲቻል የ30 ቀናት ጊዜ እንደሚሰጥ ተነግሯል። የአውሮፓ ህብረት ኮሚሽን ዛሬ ባወጣው መግለጫ በጊዜያዊ መልክ የማራዘሙን ተግባር ነቅፏል። የአውሮፓ ህብረት ስለ ጉዳዩ የመደራደር ፍላጎት አለው፣ ሆኖም በዛቻ አይደራደርም ብሏል። በመጨረሻም የደቡብ ኮሪያው ፕሬዚደንት ሙንጃይን ሰሜን ኮሪያ የኒክሌር መሳሪያ የምትፈትሽበትን ፑንጂሪ የኒክሌር ተቋሟን ስትዘጋ ዩናይትድ ስቴትስ በመቆጣጠር ተግባር እንድትረዳ እንደሚፈልጉ ታውቋል። ፕሬዚዳንቱ ዛሬ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጋር በስልክ በተነጋገሩበት ወቅት ስለ ጉዳዩ መግለጻቸውን ቃል አቀባያቸው ጠቁመዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በመጪው ግንቦት ወር አጋማሽ ገደማ ላይ ኒውክሌር መሳሪያ የሚፈተሽበትን ቦታ ለመዝጋት ቃል ገብተዋል። ተቋሙ ሲዘጋ እንዲመለከቱ ኪም የደቡብ ኮሪያና የዩናይትድ ስቴትስ ጠበብትንና ጋዜጠኞችን የመጋበዝ እቅድ እንዳላቸው የደቡብ ኮሪያ ባለሥልጣኖች ባለፈው እሁድ ተናግረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700ና በ15785 ኪሄ በ25 ሜትር ባንድ በ11695 በ12110ና በ12140 ኪሄ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የማክሰኞ ሚያዝያ 23 2015 ዓ ምህረት ምሽት ፕሮግራም ነው። በኢትዮጵያ ለከፍተኛው ስልጣን የጊዜ ገደብ ማበጀት ይቻላል። ድነትና ፍላጎት ካለ ይቻላል። ማይቻል ነገር እኮ የለም በዓለም ላይ የአሁኑን ህገ መንግስት ሰርቶ ያጸደቀው ጉባኤ ሊቀመንበር የነበሩትን ዶክተር ነጋሶ ጊዳዳን ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ከቤኒሻንጉል ጉሙዝ ክልል ካማሺ ዞን በሎ ጃንፎ ወረዳ በግጭት ምክንያት ከመኖሪያቸው የተፈናቀሉ 527 አባወራዎች ባህር ዳር ከተማ ጊዮርጊስ ቤተ ክርስቲያን ውስጥ በልመና ላይ እንደሚገኙ በተወካዮቻቸው አማካይነት ለአሜሪካ ድምፅ ገልጸዋል። በእርሻ በከብት ማርባትና በንግድ ሥራ ይተዳደሩ የነበሩ ቁጥራቸው የበዛ ወጣቶች፣ እናቶችና ሕፃናት ጭምር በቤተ ክርስቲያኒቱ ቅጥር ግቢ ውስጥ ተጠልለው እንደሚገኙ ተናግረዋል። የአማራ ክልል መንግስት እንዲያቋቁማቸው ጥያቄ ቢያቀርቡም የሚሰማቸው አለማግኘታቸውን በመግለጽ አማረዋል። ጽዮን ግርማዝ ተጨማሪ አላት። የምንገኘው በባህር ዳር ከተማ ቅዱስ ጊዮርጊስ ቤተ ክርስቲያን ግቢ ውስጥ ነው ሲሉ በስልክ የነገሩን በአማራ ክልል የተለያዩ ቦታዎች ተወልደው ከሃያና ከዛ በላይ ዓመታት በቤንሻንጉል ጉሙዝ ክልል ከማሼ ዞን በለው ጃፎይ ወረዳ ውስጥ ኑሮ መስርተው ሲኖሩ እንደነበር ይገልጻሉ። ያነጋገርናቸው ሰዎች እንደሚሉት ጥቅምት 17 2010 ዓ.ም አንድ የቤንሻንጉል ክልል ተወላጅ ነዋሪ ሕይወቱ አልፎ በመገኘቱ ግድያው የተፈጸመው በአማራ ክልል ተወላጆች ሊሆን ይችላል በሚል ጥርጣሬ ጥቃት

በዛ ቦታ ተሰባስበን አሁን ከመንግስት ጥየቃ እየጠየቅ ነው ያለ ነው። የስልኩ ጥራት እጅግ አስቸጋሪ በመሆኑ የድምጽ ችግር ያለበት ሲሆን አቶ አበባው እንደሚሉት በአጠቃላይ አስራ ሶስት ሰዎች ተገለው ዘጠኙ እንደተቀበሩ አራት አስክሬን ደግሞ በውሃ እንደተወሰደ አንድ መቶ አርባ ዘጠኝ ቤቶች እንደተቃጠሉና አርባ ዘጠኝ ሰዎች አዲስ አበባ ጥቁር አንበሳ ሆስፒታል ገብተው እንደታከሙ ነው። ከዚህ ግጭት በኋላ ከፌዴራል የተላኩ የጸጥታ አካላት በመካከል በመግባታቸው ለተወሰነ ጊዜ ግጭቱ ከሁለቱ ጋር ፕቢልም ኑሯቸውን መቀጠል ስላልቻሉ ቀያቸውንና ንብረታቸውን ጥለው ወደ ተወለዱበት አማራ ክልል በተለያየ መንገድ ተጓጉዘው የክልሉ መንግስት ዋና ጽሕፈት ቤት ወደሚገኝበት ባህር ዳር ከተማ መግባታቸውን ነው። ወይዘሮ ፋንታነሽ ሌው እርሳቸውና ባለቤታቸው የእርሻ ስራ እየሰሩ አምስት ልጆቻቸውን ያሳድጉ እንደነበር ገልጸው፣ አሁን ግን ምክንያቱን ያላወቁት ግጭት ተነስቶ ከቤንሻንጉል ቤታቸውን ጥለው ባህር ዳር ቤተ ክርስቲያን ደጅ በልመና ላይ እንዳሉ ገልጸውልናል። ለሁሉም ሀብቱን ንብረቱን በቃ ብየሳር ቤትም በሙሉ ወድሟል። ቆርቆሮ የሰሩትም እየጣሉ ነው እየተባረሩ በየቃ ሰው ይርሶለኩ እየጣሉ ነው። ልጆቻቸውን ያወጡና ምስቶቻቸውን ያወጡ እንጂ እዚ የቀረሱ የለም። ስራ ላይ እንደዋል ሁኖ ማታ ላይ ነ ጌ ማታ ላይ ስገባ ስራ እንደዋል እርብሻ ሁኖ ከተማ ላይ እርብሻ ማንኛ የዚያ በኋላ ልጆችን ይዤ ሽሸጥ ነው ወጣው። አምስት ልጆች አሉኝ። ያው ከሚገራ ስድስት ባለቤት ጋር ሰባት ነበረ። ባለቤት ሁ ሲወድም በቃ አልስማ ብሎ ጥበበት ሜና ሄደ። ልጆች ከሚገር ናቸው። ሁለቶች ከዘምር ላይ አቶ አበባው ጌትነት ተፈናቃዮቹ ቤንሻንጉልን ለቀው ባህር ዳር ከተማ የገቡበትን ሌላውን ምክንያት ሲገልጹ ከዚህ ቀደም በ1995፣ በ2000ና በ2003 ዓ ም በተመሳሳይ ግጭት ተከስቶ ነገሮች እንዲረጋጉና ተመልሰው እንዲሰፍሩ መደረጋቸውን ጠቁመው በየጊዜው የሰው ህይወት እየገበርን ሰርተን ያፈራነውን ንብረት እየወደመ የምናሳድጋቸው ልጆች ከትምህርት ገበታቸው እየተፈናቀሉ ከ ምንኖር በቃ ወደ ተወለድንበት ክልል ተመልሰን ሰርተን እንኑር ብለን ነው ብለዋል። የአማራ ክልል መንግስት በቤንሻንጉል ሁኔታዎች ስለተረጋጉ ወደ መኖሪያቸው እንዲመለሱ፣ እሱ አያዋጣንም የሚሉ ከሆነ ደግሞ ወደ የትውልድ ቀያቸው ሄደው ከማህበረሰቡ ጋር ተቀላቅለው ስራ ፈጥረው እንዲሰሩ እንጂ ከመንግስት የሚደጎም ነገር እንደሌለ

ሰዎች ልናገኝ አልቻለም። ከዛ እስከ አሁን ድረስ መልስ እየጠየቅነ ነው። አሁንም የክልሉ መንግስት ግን ፍቃድና የጠየቅነውን ጥያቄ ሊመልስልን እና ፍቃዳችንን ሊፈጽምልን አልቻለም። እርዳታ ደረሰድልም ቤተ ክርስቲያናት እየረዳችንም እንገኙ። አቶ አበባው ተፈናቃዮቹ ባህር ዳር ሲደርሱ በአባይ ማዶ የምግብ ዋስትና ግቢ ተጠልለው እንደነበር ከዚያም በሁለት የተለያዩ ቤተ ክርስቲያኖች ገብተው እንደተባረሩ ና በመጨረሻ ግን የቅዱስ ጊዮርጊስ ቤተ ክርስቲያን እንደተቀበላቸው ይገልጻሉ።

የክልትረት ረሰ መስተዳድር ስለሌለ የተወሰነ ቀን ጠብቁኝና፣ በዚህ በቤተ በዚ ለቤተክርስቲያን ተጠልላችሁ ቢያንስ ወቅት እንድታገኙና ና እኛም ከመንገዱ ጋር በመሆን ከእግዚአብሔር ጋርም እንቸግራለን፣ እንጠይቃለን ያው ለጊዜው ግን በቤተክርስቲያን ተጠላችሁ ቆዩ እና እጠይቅላችኋለሁ እስከ ሶስተኛው ዘንድ ድረስ ሄጄ ጠይቃለሁ የሚል ቃል ነው የሰጡን። ሌላዋ ተፈናቃይና የአንድ ልጅናት መሆኗን የገለጸችልን ወይዘሮ ሀገሬ ጥላሁን በእርሻ በከብት ማርባት በንግድ ስራ ይተዳደሩ የነበሩ አብዛኞቹ ወጣቶች በድንገት ተፈናቅለው ሕይወታቸው ወደ ልመና

የተፈናቃዮቹ ጥያቄ አንድ ነው። ከዚህ በኋላ ወደ ቤንሻንጉል ክልል ተመልሰን መኖር ስለማንችል የአማራ ክልል መንግስት የወደቅንበትን ችግር ተረድቶ ያቋቁመን የሚል ይህንን ጥያቄያቸውን ይዘን የአማራ ክልላዊ መንግስት የኮሚኒኬሽን ጽፈት ቤት ኃላፊ አቶ ንጉሱ ጥላሁን ጋራ በተደጋጋሚ የስልክ ሙከራ አድርገን ስልካቸውን ስለማያነሱ ምላሻቸውን ማግኘት አልቻልንም። በተጨማሪም የቤንሻንጉል ጉሙዝ ብሔራዊ ክልላዊ መንግስት በጉዳዩ ላይ የሚሰጠው ምላሽ ለማግኘት የክልሉ ፕሬዝዳንት አቶ አሻድሌ ሀሰን የእጅ ስልክ ላይ ሙከራ አድርገን ነበር፣ የእርሳቸውም ስልክ አይነሳም። ሙከራችንን እንቀጥላለን፣ ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ አመሰግናለሁ። ጽዮን ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላሉ። በቅዱስ ገብርኤል ገዳም ተጠለው የቆዩ የሐዋሳ ዩኒቨርሲቲ ኦርቶዶክስ እምነት ተከታይ ተማሪዎች ዛሬ ተጠቃለው ወደ ቅጥር ግቢያቸው መመለሳቸው ተሰማ። ተማሪዎቹ በእምነታቸው ምክንያት ከፍተኛ በደል እንደተፈጸመባቸውና መብታቸውን በመጠየቃቸው ለድብደባና ለእስራት መዳረጋቸውን ይናገራሉ። ቪኦኤ የዩኒቨርስቲውን ፕሬዚደንት በተፈጠረው ችግር ዙሪያ ለማነጋገር ያደረገው ተደጋጋሚ ሙከራ እስከ ዛሬ አልተሳካም። መለስካቸው አመሃ ዝርዝር አለው። በሐዋሳ ዩኒቨርሲቲ የኦርቶዶክስ እምነት ተከታይ ተማሪዎችና በዩኒቨርሲቲው አስተዳደር መካከል ተፈጠረ በተባለ አለመጓባት ሳቢያ በከተማዋ በሚገኘው ቅዱስ ገብርኤል ገዳም ተጠልለው የነበሩ ተማሪዎች ዛሬ ተጠቃልለው ወደ ግቢያቸው መመለሳቸው ታውቋል። ስማቸው እንዳይገለጽ የጠየቁ የቪኦኤ ምንቾች እንዳሉት ከትናንት ጀምሮ የሀገረ ስብከቱን ሊቀጳጳስ ጨምሮ የሀገር ሽማግሌዎች፣ የሀገረ ስብከቱ ሥራ አስኪያጅ የየመምሪያው ኃላፊዎችና የአካባቢው ነዋሪዎች ጉዳዩን ወደ ርዕሰ መስተዳደር ጽፈት ቤት አድርሰውታል። ተፈጥሯል የተባለው ችግርም የዩኒቨርሲቲው ፕሬዚዳንት በተገኙበት ውይይት ተደርጎበታል። በተደረሰው ስምምነት መሠረትም ወደ ሦስት ሺህ የሚሆኑ ካለፈው እሁድ ጀምሮ በሐዋሳ ቅዱስ ገብርኤል ገዳም ተጠልለው የነበሩ የኦርቶዶክስ እምነት ተከታይ ተማሪዎች ዛሬ ሁሉም ወደ ግቢያቸው መመለሳቸውን ምንጮቻችን ተናግረዋል። ትናንት ቪኦኤ ያነጋግራቸው የዩኒቨርሲቲው ተማሪዎች መብታቸውን በሰላማዊ መንገድ በመጠየቃቸው ምክንያት መደብደባቸውንና ከሰባ በላይ ተማሪዎችም በአሁኑ ወቅት በተለያዩ እስር ቤቶች እንደሚገኙ ይገልጻሉ። ስማቸው እንዳይነሳ ከጠየቁት ከእነዚህ ተማሪዎች መካከል ደርሰዋል ያለውን ግፍ በዝርዝር አንዱ አስረድቷል። ግቢ ውስጥ ገብቶ ተማሪውን በመያዝ ብዙ ተማሪዎችን ወደ እስር ቤት ተመጥተዋል። እህቶቻችን ሳይቀር እስከ ማደሪያቸው በመጠጋት እህቶቻችን ተደብድበዋል። በተጨማሪም ከየዶርሙ እየመረጡ ተማሪዎችን ኦርቶዶክሶችን ሊያስተባበሩ ይችላሉ። እነዚህ ናቸው፣ ኦርቶዶክሶችን እንትም የሚሉት እየፈለጉ በዛ እየተጠቋቋሙ ተማሪዎች ብዙ ተማሪዎችን ወደ እስር ቤት ነው የወሰዱት። ቅዳሜ ዕለት ደግሞ እንዴት ማወቅ ቻሉ ኦርቶዶክሶችን ለይተው? ግቢ ውስጥ ባላቸው በሌሎች አሁን ተጽዕኖ በሚያደርሱብን በእነሱ ሃይማኖት ስር ያሉ ልጆች አሉ እነሱ ደግሞ ከኦርቶዶክሳን አገልጋዮች ጋር አንድ ዶርም አንድ ቦታ አንድ ስለሚውሉ በእነዛ ጥቆማ ስም እየተሰጣቸው መልክ እየተነገራቸው ነው የለቀሙት። በግምት እስከ ሰባ ተማሪ ደርሷል። አሁን ታሰረ የእኛ ተማሪ ማለት ነው በቃ ከተለያየ ዲፓርትመንት አገልጋይ ሊሆን ይችላሉ ብሎ የገመቷቸውን ሰላማዊ ጥያቄ የሚያቀርቡትን ተማሪዎች እየወሰዱ በዛ በፓትሮል እየጫኑ ወደ እስር ቤት መውሰድ ነበር ዋነኛ ስራቸው። ቅዳሜ ዕለት ነው የሆነው፣ ቅዳሜ ነው የሆነው። በተመሳሳይ ማታ ደግሞ መጥተው እንደገና ተማሪው ከተረጋጋ ከገባ በኋላ ማመሸት አንድ ሰዓት ማለት ነው እንደገና ጥቆማቸውን አጠናክረው ከዶርም እያወጡ ተማሪዎችን እየወሰዱ ነው። እስከ ሰማንያ እስከ ዘጠና ሊደርስ ይችላል ብለን እንገምታለን። ተማሪው ለደህንነታችን በጣም ስጋት ሆነ ግቢ ውስጥ መቆየታችን ማለት ነው። ስለዚህ ያለን አማራጭ ተሰብስበን ወደ ቤተ ክርስቲያን መሄድ ነው። በአሳ ቅዱስ ገብርኤል ቤተ ክርስቲያን ውስጥ ኦርቶዶክሱ ተማሪ እዛው በብርድ አድሮ እዛው ግቢ ውስጥ ቁርስና ምሳ ከሀገር ሽማግሌዎች እየተለመነ ተማሪው ቅዱስ ገብርኤል ቤተ ክርስቲያን ውስጥ ነው ያለ። ግቢ ቢገባ የተለያዩ ዛቻዎች እየደረሱበት ነው። እንኳን አንዳንድ የገቡ ተማሪዎች ላይ የደረሰው ነገር ቢኖር ምንድን ነው? መቀስና ምላጭ ይዘው ማተቡን ለምናበጥስም የሚሉ ዛቻዎች ነበር የደረሱት የተወሰኑ የገቡ ተማሪዎች ላይ ማለት ነው። እዚህ አሁንም ጭምር ተማሪው ጥያቄ ውስጥ ካልተመለሰለት ድረስ ቢያንስ የፍትህ አካላትም ቢሆኑ ሌሎች የሚመለከታቸው የትምህርት ተቋማቱ ባለቤቶች የፌዴራል መንግስቱም ቢሆን ተማሪ ያለበትን የፍትህ ጥማትና ይሄ በደሉን በማየት እንዲረዳው ነው ተማሪ እየፈለገ ያለ። ወደዚህ ደረጃ ያደገውን ችግር መንስኤዎችም ይኸው ተማሪ በሰፊው ካወሳው መካከል እነዚህ ይገኙበታል። የመጀመሪያው ነገር በአጽማት ወቅት ኦርቶዶክሳውያን በአጽማት ወቅት በሚጾሙበት ጊዜ በጠዋት አይመገቡም። በዚህ ምክንያት በጠዋት መመገብ የነበረባቸውን ምግብ ከካፌ ውስጥ አውጥተው መመገብ ሲኖርባቸው የዩኒቨርሲቲ አስተዳደር ይሄን ሙሉ በሙሉ ነው የከለከለው። በተጨማሪ ይህንን የተዉትን ምግብ እንኳን ከወጪ መጋራት በኮስት ሼሪንግ ውስጥ ሳይቀነስ ገንዘቡ የት እንደሄደ በማይታወቅ ሁኔታ ዩኒቨርሲቲው ለራሱ ጉዳይ ነው የሚያይሩት። በተጨማሪ ይሄ ደግሞ የኦርቶዶክሳውያንን የጾም እሴት ከሚያጠፉ ነገሮች አንዱ ብዙዎቻችንን ከሃይማኖት እያስወጣን ያለ ነገር ነው። በምን ምክንያት ይሄ እርምጃ ከሃይማኖታችሁ እንድትወጡ ያደርጋችኋል? ሰው ምግቡን አውጥቶ መመገብ ሲችል ምግቡን አታወጣም ሲባል በኋላ ከሚርበይም ብሎ በዛ ሰዓት እንዲመገብ ግዴታ ውስጥ ይገባል። ይሄ ማለት መጾም ካለበት መደበኛ ሰዓት ቀንሶ ወደ ጾም ወደ ማፍረስ ገባ ማለት። ይሄ ደግሞ ትልቅ ሃይማኖታዊ በደል ነው። የተማሪዎቹ ጥያቄ ከወጪ መጋራት ጥያቄ ጋር በጥብቅ የተያያዘ መሆኑንና ለእያንዳንዱ ተማሪም ለሚያገኘው አገልግሎት የራሱን ድርሻ እንደሚከፍል እየታወቀ መከልከላቸው ድርብ በደል እንደሆነ የምትናገረው ሌላዋ ስሟ እንዲገለጽ የማትፈልገው ተማሪ ናት። የጠቀሰው የጠዋት የቁርስ ነገር አለ። ከዚህ ከሁለት ሺ ስድስት በፊት ማንኛውም ጾመኛ ተማሪ ጠዋት ላይ ቁርስ አይበላም። ይህ ይታወቃል አደለ? እና ያንን የቁርስ ሰዓትን ወስዶ ዳቦን አውጥቶ ከሰዓት ላይ ጾሞ የሚፍቅድለ ሰዓት ወራ ጥንቶ ሲመለስ ማታ የሚመገበውን ያንን ዳቦ ከዛ ዓመት ጀምሮ አይቻልም በማለት ኮሼሪንግ ላይ የሚሞላውን ሂሳብ የት እንደሚገባ ሳናቅ ያ ነገር ተነፍገናል። ተማሪዋ ሌላም በደል አለ ትላለች። ግቢው ብዙ ጊዜ ዳቦ ሻይ ነው በእርግጥ ቁርስ የሚመግበው ግን በተወሰኑ ቀናቶች ላይ ያው ልዩ ቁርስ ተብሎ ፍርፍር ይመግብ ነበር። እነዚህም ቀኖች ማክሰኞ፣ ሐሙስና ቅዳሜ ነበሩ የሚመገቡበት ማለት ነው እና ምንም እንደ ማታወቀ ሁኔታ በዚህ ዓመት ላይ ለምንድነ የተደረገው ማክሰኞ የነበረው ወደ ሮብ፣ ሐሙስ የነበረው ወደ አርብ፣ ቅዳሜ የነበረው ወደ እሁድ ተቀይሯል። ይሄ ደግሞ መቼም ሮብ አርብ ኦርቶዶክስ እንደሚጾም ዓለም ያወቀው ነው። ከዛ በተረፈ ደግሞ እሁድ ለት ብዙ ኦርቶዶክስ ተማሪ ቅዳሴ አርፍዶ የሚመለሰው ቁርስ ያመልጠዋል እና ሆን ተብሎ የኦርቶዶክስ ተማሪ ለማዳከም ከጾሙ ለማስነፍ የሚሰራ ስራ ነው ማለት ነው። ይህንንም ጠየቅ ያቅረብን ነበር። ለምንድን ነው እንደምን ጾም በሰዓት እንደማድበራ ይታወቃል ለምን ይቀየርብናል ይህ ቀን ስንል ምንም መልስ የለው። ቀደም ሲል አሉብን ያለውን በደሎች የዘረዘረው ተማሪ ሌላ ገጽታና ይዘት አለው ያለውን በደልም ያሳያል። ግቢ ውስጥም በግቢው አካባቢም ነጠላ ለብሶ ስንገኝ የግቢው ጥበቃና ደህንነት አባላት ይህም ማለት ተማሪዎችን መስደብ፣ ተማሪዎችን መዝለፍ፣ ነጠላቸውን እስከ መቀማት የጸሎ መጽሐፍታቸውን እስከ መቀማት ድረስ እየደረሱ ነው ያሉ። መልበስ አይደለም ወደ ቤተክርስቲያን እንኳ ስንወጣ በራሳችን ላይ አድርገነው ለፍርድ እንኳ መከላከያ በነጋ ስንወጣ ለምንድ ነው ይሄን የምታደርገው? ከዚህ ከዚህ ማተብህን አትበትስም እንዴ? ነው ይሄ ቤተክርስቲያን ሄድ ምን ያደረግልናል? የሚለው ቃል በቃሉ የሚሉን። የዚህንም ምክንያት ለምን ብለ ስትጠይቃቸው እስከ ዛሬ መርታችሁናል፣ እናንተን ሳንረግጥ ወደ ታች ሳናደርግ፣ ቃል በቃል የሰማኑ ከጥበቃ አካላትን ነው መነግር፣ እናንተን ረግጠን ሳንጨርስ እረፍት የለንም አንተኛም በሚል ነው። እስከዛሬ በፉከራ ነው ያኑ። ስለዚህ ዛሬ በግቢ የጥበቃ ቤት ውስጥ ብትሄድ ብዙ የጸሎት መጽሐፍትን፣ ብዙ ነጠላዎችን፣ ብዙ ደግሞ የቤተ ክርስቲያን ልጆች በተለይም ኦርቶዶክሲያን ብቻ የሚያደርጓቸው የሃይማኖት መልእክት በተለያየ ጊዜ ያላቸውን ቲሸርቶችን በብዙ ቁጥር ልታገኝ ትችላል። ዛሬ የዩኒቨርሲቲው ፕሬዚዳንት በተገኙበት በተደረገ ውይይት ከተነሱ ጥያቄዎች አብዛኛዎቹ አዎንታዊ በሆነ መልኩ እንደሚፈቱ ከስምምነት መደረሱን ምንጮች ይናገራሉ። ይሁንና አለባበስን በተመለከት የተነሳው ጥያቄ ከፌዴራል መንግሥት የተሰጠ መመሪያ ነው በሚል ተቀባይነት እንዳላገኘ ተገልጿል። የታሰሩት ተማሪዎችም እንደሚፈቱ ቃል የተገባ ቢሆንም ይህ ዘገባ እስከተጠናቀረበት ጊዜ ድረስ እንዳልተፈቱ ታውቋል። የዩኒቨርሲቲውን ፕሬዚዳንት ተፈጥሯል የተባለውን ችግር በተመለከተ ለማነጋገር ከትናንት ጀምሮ ተደጋጋሚ ጥረት ስናደርግ ነበረ። ትናንት ከፕሬዚዳንቱ ጽሕፈት ቤት ስናገኝ የነበረው ምላሽ ስብሰባ ላይ ናቸው የሚል ነበረ። የእጃቸው ስልክ ደግሞ ቢጠራም መልስ የሚሰጥ የለም። ዛሬም በእጃቸው ስልክ ደጋግመን ብንደውልም ምላሽ አልነበረም። መለስካቸው አምሃ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን ለዘገባው። ወደ ተከታዩ የመጽሔት ርዕስ እንሸጋገር። እስከ ዛሬ በየአካባቢው ለደረሱ የህዝብ ለህዝብ ግጭቶች ዋነኛው ምክንያት የመንግሥት አስተዳደር አካላት ድክመት ነው ሲል የኢትዮጵያ ሶሻል ዴሞክራቲክ ፓርቲ አስታውቀዋል። የአጥፊዎች በሕግ አለመዳኘትም የሕዝቡን ደህንነት ለአደጋ አጋልጦታል ብሏል። መለስካቸው አማህ ዝርዝራለሁ። ከሚያዝያ ሦስት ቀን 2010 ዓ.ም ጀምሮ በምዕራብ ጉጂ ዞን በሚገኙ ወረዳዎች የሚኖሩ የኦሮሞና የጌዲዮ ብሔረሰቦች መካከል የተከሰተውን ግጭት መሠረት በማድረግ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ በጽሑፍ ባሰራጨው መግለጫ አካባቢያዊ የህዝብ ለሕዝብ ግጭቶች እንዳይከሰቱ አስቀድሞ መከላከል የመንግሥት ተቀዳሚ ተግባር ሊሆን ይገባል ሲል ያሳስባል። እስከ ዛሬም በየአካባቢው ለደረሱት የህዝብ ለሕዝብ ግጭቶች ዋነኛው ምክንያት በመንግሥት አስተዳደር አካላት ድክመት ነው ሲል ይኸው መግለጫ ይከሳል። አክለውም በሀገሪቱ ሕገ መንግሥት የሰፈረውን ማንኛውም ኢትዮጵያዊ በሀገሪቱ ውስጥ በየትኛውም ቦታ መኖሪያ የመመስረትና የመኖር ሕገ መንግሥታዊ መብት አለው የሚለውን በመጥቀስ ይህን ድንጋጌ የሚያስከብር አካል በመጥፋቱ እንደሆነ ይደመድማል። በመንግስትም ሆነ በተቃዋሚዎች እስከ ዛሬ የሚነሱ ግጭቶች የህዝብ ለህዝብ ግጭቶች እንዳልሆኑ ሲገለጽ እንደነበረ በማስታወስ ይህን በምዕራብ ጉጅ ዞን የተከሰተውን ግጭት እንዴት ፓርቲያቸው የህዝብ ለህዝብ ግጭት ነው እንዳለ ቪኦኤ ለኢትዮጵያ ሶሻል ዴሞክራቲክ ፓርቲ ምክትል ሊቀመንበር ለአቶ ጥላሁን ደሻው ጥያቄ አቅርቦላቸው ነበረ። ህዝብ ለህዝብ የሚያጋጩ አሉ። ህዝብ ዝም ብሎ ከህዝብ ጋር አይጋጭም። ግን ስልጣን ጉዳይ፣ የክልል ጉዳይ፣ የድንበር ጉዳይ ያነሱና አንዱ ከአንዱ ጋር እንዲጋጭ ያደርጋሉ። ተጠያቂነቱ የመንግስት ነው ያለው በዚህ ምክንያት። በዚህ መካከል የሚሞተው ኮተራ ህዝብ፣ የሚፈናቀለው ኮተራ ህዝብ ይሄንን የሚያደርጉ አካላት ስላሉ ነው ግጭቱ የሚፈጠረው እንጂ ህዝቡ አንዱ ህዝብ ሌላ ጠልጦ የተፈጠረ ግጭት አይደለም። የጽሁፉ መግለጫ በተጨማሪም በመንግስት በኩል በተለያዩ ተመሳሳይ ግጭቶች የመንግስት ባለሥልጣናት እጃቸው እንዳለበት ቢነገርም በሕግ አለመጠየቃቸው የዜጎችን ደህንነት ለአደጋ አጋልጦታል ሲል ነቅፏል። መግለጫው መንግሥት ተረጋግተው በሰላም ከሚኖሩበት አካባቢ የተፈናቀሉትን የጌዲዮ ብሔረሰብ ተወላጆች ቀድሞ ወደሚኖሩበት አካባቢ መልሶ እንዲያቋቁማቸውም ጠይቋል። የተፈናቃዮቹ ቁጥር በግምት ከ30 ሺህ በላይ ሊሆን እንደሚችል ይኸው መግለጫ ይናገራል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ከመድረክ አባል ድርጅቶች አንዱ እንደሆነ ይታወቃል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። በኢትዮጵያ ለከፍተኛው ስልጣን የጊዜ ገደብ ማበጀት ይቻላል የቀጣዩ ዝግጅት ትኩረት ነው። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ወደ ሐዋሳ ሄደው በነበረ ጊዜ ስልጣን ከእንግዲህ በኢትዮጵያ የዕድሜ ልክ ይዞታ አይሆንም ብለው ነበር። ይህንን ቃላቸውን መሬት ለማስረገጥም እንደሚሰሩ ቃል ገብተዋል። ኢትዮጵያ እያደገች ያለች ሀገር ስለሆነች ሁል ጊዜ ለረዥም ጊዜ ጥቂት ሰዎችን ወንበር ላይ ማቆየት አትችልም የሚል ሀሳብ ስላለ ትምህርት እንዲሆን ኢህአደግ እንደ ድርጅት የወሰነው ቢሆንም በኢትዮጵያ ህገ መንግስት ያልገባ ስለሆነ ከጥቂት ጊዜ በኋላ የምናስገባው ማንም የኢትዮጵያ መሪ ከአሁን በኋላ ከሁለት ተርም በላይ ኢትዮጵያ ማገልገል የማይችል በመሆኑን በህገ መንግስት ጭምር በህገ መንግስት ጭምር ማሰሪያ የሚደረግለት የእድሜ ልክ ስልጣን ታሪክ ኢትዮጵያ ውስጥ ያበቃ መሆኑን አሁን ላለነው ለሚመጡት፣ ለማስተማር ጭምር መሆኑን ግንዛቤ ቢወሰድ ጥሩ ነው ለማለት ነው። የኢትዮጵያ ህገ መንግሥት የአገልግሎት ጊዜ ቆርጦ የሁለት ዘመናት ገደብ የጣለው ስለ ወግ ሲባል ባለው የፕሬዚደንት ቦታ እንጂ የሥራ አስፈጻሚ አቅም ባለው የሚኒስትሮች ምክር ቤት ሰብሳቢና የጦር ኃይሎች ጠቅላይ አዛዥ በሆነው የመንግሥቱ መሪ ላይ አይደለም። ለመሆኑ ሕገ መንግሥቱ ሲሠራ ይህ ጉዳይ እንዴት ተዘለለ ብዬ የሕገ መንግሥት ጉባኤውን በሊቀመንበርነት ወደ መሩት ወደ ዶክተር ነጋሶ ጊዳዳ ደውዬ ነበር። ዶክተር ነጋሶ ሲመልሱ ጠቅላይ ሚኒስትር የሚሆነውን መሪውን የመሰየም ወይም የመምረጥ ሥራ በምርጫ የሚያሸንፈው ፓርቲ መሆኑ በዚያው ሕገ መንግሥት በመደንገጉ ጉዳዩ የመንግሥት ሳይሆን የፓርቲው እንዲሆን በሚል መረዳት ወይም ግንዛቤ የተተወ መሆኑን ገልጸዋል። ይህንን ከትናንት በስቲያ ስርጭታችን ይዟል። እንዲያም ሆኖ ግን አሁን ያንን የጊዜ ገደብ በሕግ የመቁረጥ አስፈላጊነት ያፈጠጠ መሆኑን አዲሱ ጠቅላይ ሚኒስትር ተናግረዋልና ይቻል ይሁን ዶክተር ነጋሶ ፍላጎት ካለ ዝግጁነትና ፍላጎት ካለ ይቻላል ማቻል ነገር እኮ የለም በአለም ላይ ኢህአዴግን ያውቁታል መቼም እርሶ ማንም ከሚያውቀው ወይም በቅርበት ያሉ ሰዎች ከሚያውቁት ባልተናነሰ ሁኔታ ያውቁታል እርሶ ኢህአዴግን ለዚያ አይነት ለውጥ ይሄ ገዢ ፓርቲ ዝግጁ ይመስሎታል ወይ በአሁኑ ጊዜ እንግዲህ በዘጠና ዘጠና ሶስት ዓመተ ምህረት የሚከተለው አቅጣጫ ይሄ ነው ብሎ የወሰኑት እኔ ከወጣው ጊዜ ነው ማለት ነው። በሀያ አምስት አመት ጊዜ ውስጥ ኢትዮጵያ ማዕከለኛ ገቢ ያላት ሀገር ትሆናለች እና እስከዛ ድረስ የዲሞክራሲ ሁኔታም ይመታቻል ወደ ምርጫም ቀርበን ከተሸነፍን ወደ ተፎካካሪ ወይም ተቃዋሚ ሄዳለን ተብሎ ተወስኖ ነበር። እንግዲህ አምስት አመት ሊሞላ እንግዲህ ስንት ስንት አመት ነው የቀረው ከዘጠና ሶስት በኋላ እና ስለዚህ ቀስ እያለ ኢሕአዴግ ወደዛ እየመጣ ይመስለኛል። ይሄ ጉዳይ የሕገ መንግስት ማሻሻል ጉዳይ አስፈላጊነቱ የአዲሱ ጠቅላይ ሚኒስቴር ጉዳይ ብቻ አይመስለኝም። እኔ እንደመስለኝ እሳቸውም ያሉት በፓርቲ ወስነናል ነው የተባለው እና ዝግጁነቱ ትንሽ በር መክፈት የዲሞክራሲ ምህዳርን የመፍጠር ፍላጎት ቀስ እያለ የደረገበት ይመስለኛል። ወደ ሀያ አምስት አመት እየተጠጋ ሴት በሌላ በኩል ደግሞ ያለፉትን ሶስት አመት አይተናል። ብዙ ችግሮች ነበሩ፣ እና ስለዚህ አንድ አይነት ለውጥ ካላደረግን አያዋጣንም የሚል ድምዳሜ ላይም የተደረሰ ይመስለኛል። ከዚህ ሲነሱ ዶክተር ነጋሶ ኢትዮጵያ ምን እየሆነች ይመስልዎታል? እንደ ኢትዮጵያ በመስለኝ ወደ ዲሞክራሲያዊ ሁኔታ እየመጣች ይመስለኛል። ቅድም አንተ ከደወልክልኝ በኋላ ዜና ሰማ ነበር ጠቅላይ ሚኒስትሩ ሲናገሩ ውጭ ያሉ የተቃዋሚ የኢትዮጵያ ዲያስፖራ ሚዲያዎች እዛ ውጭ ሆነው ከሚሰሩ እዚህ አዲስ አበባ ቢሮቸውን ቢያደርጉ ይሻላል የሚል አንድ እንትን ነው ይሄ። የሁለተኛ ደግሞ ሌሎችም ፓርቲዎች ከተለያዩ ድርጅቶችን እናወያያለን፣ አብረን ለመስራት ዝግጁ ነን የሚል አሁን በየመድረኩ ደግሞ የሚገለጸው ክፍት የመሆን ሁኔታ የሚታይ ስለሆነ ኢትዮጵያ አይ ቲንክ ወደ ዲሞክራሲያዊነት እየመጣች ያለች ይመስለኛል። ኢህአዴግ ከሌለ ኢትዮጵያ ያበቃላታል የሚል አስተሳሰብ በኢህአዴግ በራሱ ውስጥ ነበረ፣ ብዙ ደጋፊዎቹ የሚናገሩት የሚያንጸባርቁት አስተያየት ነበረ። ይሄ አስተሳሰብ ከአሁን በኋላ ዕድሜ ያለው ይመስሎታል? ኢህአዴግ ከሌለ ሲባል ኢህአዴግ መቼም አይጠፋም፣ ዝም ብሎ አይጠፋም። እነሱ ራሳቸው ኢህአዴግ አባል ፓርቲዎች ከተጣሉና ችግር በእነሱ መካከል ከተፈጠረ የፖለቲካ ቀውስ ይመጣል። ያን ጊዜ ሁሉም ወደ የጎራው ነው የሚሄደው ማለት ነው። አንዱ ሌላኛውን ለማሸነፍ ብሎ የተለያዩ ዘዴዎችን ተጠቅሞ የበላይነትን ለመያዝ ይሞክልና ያን ጊዜ ይጣላሉ። እነሱ ሲጣሉ ኢትዮጵያ ልትበጣጠስ ትችላለች እንደሚመስለኝ። ያ ደግሞ የሚሆን አይመስለኝም። ኢህአዴግ ፓርቲዎቹ እርስ በርሳቸው የሚጣሉ አይመስለኝም። ለምን እንደዛ ኔጋቲቭ እንደምታስብ አይገባኝም። ይሄ አስተሳሰብ ይነሳ የነበረ ወይም የሚመነጨው በመሰረቱ የአንድ ፓርቲ ስርዓትን ከመደንገግ ፍላጎትም ይመስለኛል። ምናልባትም ኢህአደግ ቤተ መንግስት ውስጥ ከሌለ ነፃ ምርጫ ይደረግ ይባላል ብዙ ጊዜ እና ቢሸነፍ ኢህአደግ ኢትዮጵያ ወደማይፈለግ አቅጣጫ ትሄዳለች፣ ኢህአደግ ይሰበራል፣ ይበታተናል ከሚል ግንዛቤ ብቻ ሳይሆን ገዢው ኢህአደግ ነው መሆን ያለበት ከሚል አስተሳሰብም ነበር የሚመነጨው። እንደዚ አይነቱ አስተያየት ቅድም እንዳልኩኝ በዘጠና ሶስት ዓመተ ምህረት የተወሰነ ጉዳይ አለ። ኢትዮጵያ መካከለኛ ገቢ የምትሆነው በሀያ አምስት አመት ጊዜ ውስጥ ነው። እስከዛ ድረስ እንሰራለን። ሀገሪቱን መምራት ያለበት ያንን ፕሮግራም ለማስፈጸም የሚችል ሌላ ፓርቲ የለም፣ ኢህአዴግ ብቻ ነው። ለዚህ አላማ ብቻ ኢህአዴግ ስልጣን ላይ መቆየት አለበት የሚል አመለካከት ያደግ ውስጥ አለ። አዎ፣ ይሄ እኮ ይሄ እኮ ሁለተኛው የትራንስፎርሜሽን እቅድ የወጣ ጊዜ ሁሉ እኮ የሚናገሩት ነገር ነበረ። የአሁኑ ጠቅላይ ሚኒስትር በቅርቡ ስልጣን የለቀቁት አቶ ኃይለማርያም ራሳቸውም ደጋግሞ ሲያረጋግጡ የነበረው ሀሳብ ነበረ። አምስት ዓመት አሁን እኮ ጥቂት ዓመታት። አዎ ልክ ነው። ግን ጥቂት ዓመታት ናቸው እኮ የሚቀሩት እኮ፣ በመጪዎቹ ስድስት ሰባት ዓመታት ውስጥ ማለት ነው እኮ እኮ እስከዛ ድረስ እንግዲህ ቅድም ያልኩት እኮ ይህንን ነው ያንን ወደዛ እየመጣን ነው የሚለውን እያሳዩ እስከዛ ይቆያሉ። ከዛ በኋላ ስልጣን በሰላም እንለቃለን፣ ካሸነፍ፣ በቀጣይ እናስተዳድራለን፣ ካላሸነፍ ደግሞ ተቃዋሚ ሆነን እንቀሳቀሳለን የሚል እንትን ነው እና ወደዛ እየመጡ ይመስለኛለን። እንግዲህ ዶክተር ነጋሶ እርሶ ተስፋ ብርሃን ነው ወደፊት የሚታዮት ማለት ነው፣ ከማብራሪያው እንደምንረዳው እንደዛ ነው። እና አንድ ነገር ለማንሳት የምፈልገው አንድ ምናልባት ከዚህ ውጪ ጠቅላይ ሚኒስትሩ እንደምናገሩበት ጊዜ የተረዳሁት አዋሳ ላይ ስለዚህ ስለ ብሔርተኝነት ሲናገሩ የብሔር ጉዳይ ሰማይ ጠቅሷል እና ይሄ መርገብ አለበት የሚል አስተያየት ነው የሰጡት። እዚህ ላይ እኔ የሚፈራው ይልቅ ኢትዮጵያን ናሽናሊዝም እና ኤትኒክ ቤዝ ናሽናሊዝም አለ እነዚህ ሁለቱ ጽንፍ የሚሄዱ ከሆነ ኢትዮጵያን ናሽናሊዝም ጽንፍ ሄዶ የብሔሮችን ጉዳይ ሬኮግኒሽን ካልሰጠው፣ የኤትኒክ ናሽናሊዝም ደግሞ ጽንፍ ሄዶ ኢትዮጵያዊነትን የማይቀበል ከሆነ ይሄ ነው ኢትዮጵያን የሚያጠፋው ብዬ ነው የምገምተው የጎሳ ብሔረተኛነት መካረር መጋጋል በአንድ በኩል በሌላ በኩል ደግሞ ኢትዮጵያዊ ብሔረተኝነት ወይም የሀገራዊነት ስሜት መካረር አንደኛው ሌላኛውን የመጨፍለቅ ስጋት ሊፈጥር ይችላል፣ ወይም አንዱ ሌላውን የመስበር ስጋት ሊያመጣ ይችላል ነው ግምጋሜው። አዎ እንደዛ ነው። የኢትዮጵያዊነት ስሜት ጥሩ ነው፣ አት ዘ ሴም ታይም የማንነት ጉዳይን መከላከልም አለ መብት እንዳይጣስ ፍትህ እንዲኖር ለራሴ ብሔር መስራት አስፈላጊ ነው፣ ማንነቴን መጠበቅ። ይሄ ማንነቴን የመጠበቅ ጉዳይ ደግሞ ኢትዮጵያዊነቴን እንትን ማድረግ የለበትም። ለኢትዮጵያዊነት ብዬ ደግሞ ይህንን ብሔር ብሔረሰቦችን መብት ደግሞ እንትን የማድረግ እንትን መኖር የለበትም። ዶክተር ነጋሶ እንግዲህ ይሄ ሰፊ ጉዳይ ነው። ደግሞ አሁን መጨረሻ ላይ ያነሱት ለእንደዚህ አይነቱ አስተሳሰብ መንሰራፋት ተጠያቂው ማን ነው? ወደፊትስ ደግሞ ምን መደረግ አለበት? የግለሰቦች ኃላፊነት ምንድን ነው? የፓርቲዎች ኃላፊነት ምንድን ነው? የመንግስት ኃላፊነት በዚህ በኩል ምንድን ነው? የተቋማት ኃላፊነት ምንድን ነው የሚሉ ሰፊ ጥያቄዎችን የሚያነሱ ናቸው። ደግሜ በሌላ መድረክ ደግሞ ጋብዞታለሁኝ እነዚህን ጥያቄዎች ለመመለስ ዶክተር ነጋሶ ለዛሬ ግን ለሰጡኝ ጊዜው፣ ለማብራሪያው እጅግ በጣም አድርጌ አመሰግናለሁ ክቡር ፕሬዚደንት። እሺ አመሰግናለሁ። የተከበራችሁ አድማጮች ከዶክተር ነጋሶ ጊዳዳ ጋር የተደረገውን ሙሉ ቃለ ምልልስ ከዌብሳይታችንና ከፌስቡክ ገጻችን ማግኘት ትችላላችሁ። ቀጣዩ ንግድና ምጣኔ ሀብት ነው። በኦሮሚያ ክልል የአዶላ የወርቅ ማዕድን ቀለበት አካባቢ በከፍተኛ የአካባቢ ብክለት የሰዎችና የከብቶችን ጤንነት እየጎዳ መሆኑን የአካባቢ ነዋሪዎችና የማህበረሰብ አጥኚዎች እንዲሁም የፖለቲካ መሪዎች እየገለጹ ይገኛሉ። በሚድሮ ኩባንያ እህት ድርጅት የሚካሄደው የወርቅ ማዕድን ስራ የአካባቢ ድህነትን ማስጠበቅ የአካባቢ ድህነትን ማስጠበቂያ መስፈሮች ይጎሉታል ብሎም ግልጽነትና ተጠያቂነት ይጎለዋል ይላሉ የአካባቢ ነዋሪዎችና አጥኚዎች። በአንጻሩ የሚድሮ ኩባንያ አሰራሩን በመከላከል ላይ ይገኛል። በዚህ ግዙፍ ኩባንያና በአካባቢው ነዋሪዎች መካከል ለዘመናት የቆየውን የንግድ ሥራ ማኅበራዊ ተጠያቂነትና ኃላፊነትን የሚተነትን ዘገባ ሄኖክ ሰማግዜር ለምሽቱ ንግድና ምጣኔ ሀብት አዘጋጅቷል። ቀጥሎ ይቀርባል። ከሁለት አስርተ ዓመታት በላይ በኦሮሚያ ክልል በጉጂ ዞን በተለይ ለገደምቢ አካባቢ የወርቅ ማዕድን ማውጣት ሥራ በሚድሮ ኩባንያ ሲከናወን የቆየ ሲሆን፣ የአካባቢው ነዋሪዎች የምጣኔ ሀብት ተጠቃሚነትን አላገኘንም የተፈጥሮ አካባቢያችን ብክለትና ጉዳት ደርሶበታል ሲሉ ተቃውሞ ሲያሰሙ መቆየታቸው ይታወሳል። ለደህንነታቸው በመስጋት ሙሉ ስማቸውን ያልጠቀሱት የምዕራብ ጉጂ ዞን ነዋሪ አቶ ባሊ ማኅበረሰቡን እየጎዳ ነው ብለው የሚያምኑት ኩባንያ ለተጨማሪ ዐሥር ዓመታት የሥራ ስምምነቱ እንደ ታደሰለት የሰሙ የአካባቢው ነዋሪዎች በዛሬ ዕለትና ሰሞኑን ተቃውሞ ማሰማታቸውን ያስረዳሉ። እኔ አሁን ያለሁት በምዕራብ ጉጂ ዞን ጎረዶላ ወረዳ ነው ያለሁት። ዛሬ ሰልፉ የተካሄደው በዞኑ ውስጥ በሚገኙት በተለያዩ ወረዳዎች ውስጥ ነው። አናሶራ ወረዳ ላይ ሰልፉ ተካሂደዋል። ጎረዶላ ወረዳ ላይ እንዲሁ ተካሂደዋል። በምስራቅ ጉጂ ዞን ደግሞ ዱደዳዋ የምትባል ወረዳ ላይም እንደዚህ ሰልፍ እንደነበረ ነው። ሻክሶ ጉዳዩ ያለበት ቦታ ላይ ደግሞ ለቀደም የሚባለው ቦታ ያለበት ወረዳ ላይ ነዋሪዎቹ ዛሬ በጠዋቱ ሰልፍ ለመውጣት ተሰብስቦ ነበረ። ወደ ሌላ ለማለፍ አሁን ጎሮዶላ ወረዳ፣ አናሶራ ወረዳ በምስራቅ ጉጂ ዞን ዱደዳ የምትባል ወረዳ ላይ ወጡት ሰልፈኞች ይሄ ለገደምብ የሚባለው ኬሚካል የእኛን ነዋሪ እየጎዳብን ስለሆነ ምንም ጥናት ሳይካሄድ ይሄ የተፈቀደው ለአስረኛ ጊዜ የተራዘ ለአስር ዓመት የተራዘመው ፍቃድ እንድነሳልን ብሎ ነዋሪዎች ጥያቄ ላይ ናቸው ማለት ነው። የአካባቢው ተወላጅ እንደሆኑ የሚናገሩት የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ የወጣት ክንፍ ቃል አቀባይ አቶ አዲሱ ቡላላ በሚድሮክ የወርቅ ማዕድን ማውጣት ስራና የአካባቢው ነዋሪዎችን ውዝግብ እንዲህ ያስረዳሉ። የሜድሮክ ቴክኖሎጂ ግሩፕ ኩባንያ ከአስራ ዘጠኝ መቶ ዘጠና ዓመተ ምህረት ጀምሮ የሜድሮክ ለገደምቢ ለገደምቢ የሚባል አካባቢ ከመንግስት ጋር ኮንትራት ተፈራርሞ ወርቅ ሲያወጣ ነው የቆየው። ቦታዎቹ ለገደምቢ የሚባል ነው የሚታወቀው በስፋት በስፋት ባለፉት ሀያ አመታት ወርቅ ሲያወጣ እንደነበረ ይታወቃል። እንግዲህ ይህንን በተመለከተ እኛም በተደጋጋሚ ስንዘግብበት የቆየኑ ጉዳይ ነው። ከስምንት አመት በፊትም ከዛ በፊት በነበረው ጊዜ አንደኛውም የአካባቢው ማህበረሰብ የሚያነሳው የምጣኔ ሀብት ተጠቃሚነት ጥያቄ ነው። ሁለተኛ ደግሞ የአካባቢ ብክለት በተለይ በሰዎችና በእንስሳት ጤንነት ያስከተለው ሁኔታ ነው። እርስዎ የአካባቢው ተወላጅም እንደ መሆኖት የተቃዋሚ ኦሮሞ ፌዴራሊስት ኮንግረስ አባልና አመራር አባል በመሆኖት እስኪ ሁኔታውን ያስረዱን። ምንድን ነው የማህበረሰቡ ጥያቄ? የማህበረሰቡ ጥያቄ ግልጽ እና ግልጽ ነው። ፍትሀዊ ተጠቃሚነት እንዲኖር ነው። ማህበረሰቡ ኢንቨስትመንትን፣ ልማትን የሚፈልግ ማህበረሰብ ነው። ነገር ግን ማንኛውም ኢንቨስትመንት ሲካሄድ የአካባቢ ጥናት መካሄድ አለበት አንደኛ። ሁለተኛ ደግሞ ማህበረሰቡ ማወያየት አለበት። የማህበረሰቡን ጥቅም ግንዛቤ ውስጥ ባስገባ መልኩ ኢንቨስትመንት የሚካሄድ መካሄድ አለበት። ይሄ እንዲሆን ማህበረሰቡ ላለፉት ሀያ ዓመታት ሲጠይቅ የነበረው ከዛም አልፎ ሰርቶ ነገር ግን የሚድሮክ ለገደምቢ ኩባንያ ማህበረሰቡን ከመጥቀም አልፎ ማህበረሰቡን ስጎዳ የኖረ ካምፓኒ ነው። ለዚህ ነው ማህበረሰቡ አምርሮ የሚቃወመው። ወርቁን ሲያወጣ ወርቁን ማውጣቱ ብቻ ሳይሆን የተለያዩ ኬሚካሎችን እየተጠቀመ እንደ ሲያን ሲያናይድ ያሉ ኬሚካሎችን እየተጠቀመ ሌሎች ደግሞ አካባቢ እነዚህ ብረቶች ብረቱ የሚባሉት ይሄ ሄቪ ሜታልስ የሚባሉ ምን ኮፐር፣ ዚንክ፣ አይረን የሚባሉትን እየተጠቀመ ወርቅ ኦሩን የሚያጣራበት ሂደት ቀጥታ ወደ ማህበረሰቡ እየተለቀቁ ማህበረሰቡ በጣም እየተጎዳ ጤና እየታወቀ ሕይወቱ እያለፈ እንስሳትን አካባቢ ብክለትም እያደረሰ ወርቅ ሲያጣ ነበረ። ካምፓኒ ስለሆነ ለዚህ ነው ማህበረሰቡ የሚቃወመው። እኛም ይሄን ነገር በጣም በቅርበት እናውቀዋለን። በተለያየ ጊዜ ደግሞ ይህ ነገር እንዲስተካከል መንግስትን ስንጠይቅ ቆይተናል። የጎሮ ዶላ ወረዳ አስተዳዳሪ አቶ ዱለቻ ሀለኬ ነዋሪዎች በመስተዳደሩ በመቅረብ በርካታ ጥያቄዎችን እንደሚያነሱ ገልጸው ጥያቄዎቻቸውን ለመመለስ ግን አቅም እንደሌላቸው አስረድተዋል። የማህበረሰቡን ጥያቄዎችም እንዲህ አብራራሉ። ህጻናት ላይ በሴቶች ላይ የሚያመጣው ያለ ጊዜ መውለድ ከብትም እንደዛ ሰውም ያለ ጊዜ መውለድ አለ። የሚወለድ ህጻን አካል አካል ጉዳተኞች ናቸው። ህዝባችን እየተበከለ ነው። ስለዚህ ህዝባችን በዚህ አካባቢ ያለው በጣም ሀይለኛ ሀይለኛ ቅሬታ አላቸው። ቅሬታ መመለስ አልቻል። የሚድሮክ ኩባንያ የለገ ደንቢ ስራ አስኪያጅ አቶ ድሪባ ጉተታ ለመንግስት የመገናኛ ብዙኃን በሰጡት ቃል ተራ ፕሮፓጋንዳ ወሬ ነው ሲሉ ድርጅቱ በማህበረሰቡ ፈጠረ ስለሚባለው የጤናና ሌሎች የምጣኔ ሀብት ተጠቃሚነት ጉዳቶች ምላሽ ሰጥተዋል። የዲላ ሆስፒታል ሜዲካል ዳይሬክተር ዶክተር ቡሻ ቦሎቆ ለኦቢኤን በሰጡት ቃል ለረጅም ጊዜ ለኬሚካል የተጋለጡ ነፍሰ ጡር ሴቶች ጽንሳቸው መቋረጡንና የሚወለዱ ሕፃናትም የአካል ጉዳቶች እንደሚታዩባቸው ተናግረዋል። በመረጃ አስደግፈውም 159 ሴቶች ጽንሳቸው በሆዳቸው መሞቱን ተናግረዋል። በአካባቢው የማኅበረሰባዊ ጥናት ያደረጉት በዲላ ዩኒቨርሲቲ የሚያስተምሩት ዶክተር አሰበ ረጋሳ በቅርቡ ባሳተሙት ጽሑፍ ሁኔታውን ልማት በመቀማት ሲሉ ገልጸውታል። ለምን እንደሆነ ያስረዳሉ። ከማህበረሰቡ ጋር ምንም የለማ ነገር የለም። የተቀማው የብረተሰቡ መረትንም አጥቷል። ከዛ መረቱ ላይ ያለውንም ሀብት አጥቷል። የለማው እንግዲህ ከዛ ጋር ተያይዞ ያለው ባለ ሀብት በራሱ ለምቷል ወይ ደግሞ ሀብት ያከማቸዋል ማለት ይቻላል። የአካባቢ ማህበረሰብ ግን ከዚህ ምንም የተጠቀመ ነገር የለው እርስዎ በጥናቶ እንደተረዱት ምን ያህል ወርቅ ነው የሚወጣው ከዚያ አካባቢ? ይሄ በጣም ከባድ ነው። የተወሰኑትን ምንጮችን ብቻ ነበር ለጥቀሴ የጫልኩኝ እንጂ በተለይ የምድሮክ የወርቅ ልማት ያ ካምፓኒ ምንም ትራንስፓረንት ወይ ግልጸኝነት ስለሌለው ምን ያህል ይገኛል፣ ምን ያህል ገቢ ያገኛል፣ ለመንግስት ምን ያህል ግብር ይከፍላል፣ በአመት የሚባል ነገር ስለሌለ አንዳንድ ምንጮችን ብቻ በመጥቀስ ከአራት ነጥብ አምስት እስከ አስራ አራት ነጥብ እስከ አስራ አራት አካባቢ ቶን ያገኛል ቶን ወርቅ ያገኛል ነው የሚባለው። ከዛ ባለፈ ግን የአካባቢ በተለይ በሰዎች በሰዎችና በእንስሳት ጤና ጠንቅ የሆኑ አካባቢን የሚበክሉ ሁኔታዎች እንዳሉም ይጠቀሳል። እርሶ በጥናቶት ይህንን እንዴት እንዳጠኑትና ምን እንዳገኙ ይግለጹልኝ። የጤና ችግር እዛ አካባቢ ላይ በህብረተሰቡ ላይ እየደረሰ ያለው ህጻናት፣ በአካል አካል ጉዳተኛ በመሆን ሴቶች፣ እርጉዝ ሴቶች ያለ ጊዜ የሚያስወርድ አይነት በሽታ ያለበት በጣም ይሄ ነው ማለት የማይቻል ነገር ነው። በጣም በጣም የሚያሳዝን ነገር ነው። እኔ እያንዳንዱ ቤት እየዞርኩኝ ነበር እና የቆጠርኩኝ ህጻናት እዛ መነሳት የማይችሉ ፓራላይዝድ ሆኖ እዛው ዝም ብሎ የሚተኙ ህጻናትን እስከ ሀያ ድረስ ቆጥሬ በአንድ ትንሽ መንደር ውስጥ። አንዳንድ መረጃዎች ከአካባቢው ያገኙ ነው፣ ባለፉት አስር አካባቢ አመታት ውስጥ ወደ ሰባ የሚሆኑ ሴቶች እርግዝናቸው ያለ ጊዜ እርግዝና የወረደባቸው ነው ያለው። ሁኔታውን እርሶ እንግዲህ በየአካባቢው የሄዱ ሲያነጋግሩ ሰዎችን ማህበረሰቡ ምክንያቱ ምንድን ነው የሚል እሳቤ ነው ያለው። እርሶስ በጥናቶት ምንጩ ምንድን ነው እንደተረዱት? አሁን እንግዲህ ይሄኛው በጣም ከባድ ነው። እኔ የማህበራዊ ሳይንስ ተመራማሪ ነኝ። ኬሚካልም ላቦራቶሪ ውስጥ አስገብቼ ያየሁት ነገር የለም። ግን የማህበራዊ ሳይንስ ጥናት የምናደርገው የተለያዩ ከሆነ ምንጭ ጋር የሚገናኙ ነገሮች የምናጠና ሁን ነው። አንደኛ ወደ ታሪክ ወደ ኋላ ተመልሰን የምናየው ነገር አለ። ሁለተኛ ደግሞ ጂኦግራፊካሊ ወደ ሌላ ቦታም ያለው ጋር ንግግር በማድረግ የምናየው ነገር አለ ህዝቡም የምናገረውንም የምንወስዳቸው ነገሮች አሉና ከዚህ ጋር ተያይዞ ከውሃ ብክለት ጋር ነው የምን ነገር ነው በብዛት ያለን ውሃና ሆኖ ሆኖ ከአየር ብክለት ጋር የተገናኘን በሚሆን ያሳያል፣ ጥናት ማለት ነው። በለገደንቢ የወርቅ ማዕድን ቀለበት አካባቢ የሚኖሩ ሰዎች ከስምንት ዓመት በፊት የአካባቢ ብክለትን በመቃወም ያካሄዱት ሕዝባዊ ተቃውሞን ተከትሎ የሚድሮክ ዋና ሥራ አስፈጻሚ አሁን በሳውዲ አረቢያ በስር የሚገኙት ሼክ መሐመድ አላሙዲና የወቅቱ የማዕድንና ኤነርጂ ሚኒስትር ወደ ስፍራው ተጉዘው የምጣኔ ሀብት ተጠቃሚነትና የአካባቢ ጥበቃ ኃላፊነትን ለመወጣት የመልሶ ማቋቋሚያ ገንዘብ እንደሚሰጡ ተናግረው ነበር። ለኦፌኮ አቶ አዲሱ ቡላላ ያቀረብኩት ጥያቄ ማኅበረሰቡ የሥራ ዕድልና የምጣኔ ሀብት ተሳትፎ ጤናውና የአካባቢው ደህንነት ተሻሽሏል፣ ለውጥስ ተገኝቷል ወይ የሚል ነበር። ምንም አይነት ለውጥ አላመጣም። በጣም ነው የሚያሳዝ ነው። መጪ ትውልድ ማሰብ ሰብአዊ ኃላፊነትን ጭምር ነው። ነገር ግን ይሄን በተቃረነ መልኩ እናቶች ጽንሳቸው ያስወርዳቸዋል፣ ከብቶችም እንደዚሁ እሳቶች ይሞታሉ። ሶ በቁሙ እያለ አፍንቱ በውስጡ ይሰባበራል። ይሄ ደግሞ ፕሮፓጋንዳ ሳይሆን የመንግስት ቴሌቪዥን የኦሮሚያ ሚዲያ ነት ሚዲያ ፖድካስት ከአንድ አመት በፊት በአካባቢ ሄደው የተወለዱትን ህጻናትን በቪዲዮ አስደግፎ ማረጃ አቅርቦ ነበር። እነዚህ ህጻናት ጭንቅላታቸው እንደ ስኛ የሆነ አንገታቸው ቀጥ ብሎ መቆም የማይችል እግራቸው ስንኩል የሆነ አካል ጉዳተኞች እየተወለዱ ነው። በጣም በሚያሳዝን መልኩ ደግሞ በይባን አሁን በዚህ ሰዓት ድምፁን እያሰማበት ባለበት ሰዓት ራሱ ትላንት ማታ እንደዚህ ዲፎርም የሆነ አካል ጉድሎ የሆነ ህፃን ተወልዷል። ይሄ በጣም በሚያሳዝን ነው። ግን ይሄን ነገር የተወያዩበት ከስምንት አመት በፊት ነው። ከስምንት አመት በኋላም ዛሬም ላይ እንደዚህ አይነት ነገር እየተደረገ ነው። ምንም አይነት እርምጃ አልተወሰደም። ምንም አይነት ካሳ አልተከፈልም። ምንም አይነት ማሻሻ አልተደረገም። አሁንም በዚህ እያለ ሌላ አስር አመት ይህን ግደሉ፣ መጪውን ትልቅ አጥፉ ተብሎ ህዝብ ላይ እንደዚህ አይነት ኮንትራክት መፈረም እጅግ በጣም የሚያሳዝን ነው። የሚያስቆጣ ይሄ ነገር ነው። ምንም የተደረገ ለውጥ የለም ማለት ነው። ስለ ኮንትራክቱ ለማብራሪያ ቢሰጡን፣ ይሄ የሚሉት ኮንትራክት እንግዲህ የሚድሮክ ከመንግስት ጋር የሚፈርመው ስምምነት ነው። መቼ ነው የሚያልቀው? እናንተ እንደ ተቃዋሚ ፓርቲ የምጠይቁት ምንድን ነው? ለመንግስት ይሄ ኮንትራት የተራዘመው ለአስር አመት ነው። ተጨማሪ የተፈራረሙት ይሄ ደግሞ በቴሌቪዥን በሚዲያዎች የታየ ነው። እንዲሁም ደግሞ ደብዳቤዎች፣ እነሱ የመሩበት የተጻጻፉበት ደብዳቤዎች በግልጽ ታውቀዋል። ለአስር ዓመት አሁንም ምንም አይነት ማሻሻ ሳያደርጉ ህዝቡ ሳይፈልግ ወይም በደል ያደረሱትን አካላት ለግ ሳያቀርብ ካሳ ሳይከፍል የአካባቢ መበከልን ግምት ሳያስገባ ህዝቡን በዶላር በአደባባይ የተሸጠበት ሁኔታ ነው ያለው እጅግ በጣም ነው የሚያሳዝ ነው። ይሄ ደግሞ እንደ ፓርቲያችንም እንደ ግልም በጣም የሚያሳፍርና ኃላፊነት የሚሰማው እና ሰብአዊነት የሚሰማው ባለስልጣንም ሆነ ፓርቲ ይህን ነገር ማድረግ አልነበረበትም። በጣም ነው የማመሰግነው። አቶ አዲሱ ቡላላ የተቃዋሚ ኦሮሞ ፌዴራሊስት ኮንግረስ የወጣቶች ንቅናቄ ቃል አቀባይ እና የዚህ የአካባቢ ኗሪ ናቸው ተወላጅ። አመሰግናለሁ። አመሰግናለሁ እም ስለጋበዛችሁኝ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ሲቪሎችን በውጊያ ላይ እንደ ማገጃ አጥር በመከላከያነት መጠቀም የጦር ወንጀል ነው። የሚያሳዝነው ደግሞ ድርጊቱ መካከለኛው ምስራቅ ውስጥ እያደገ መምጣቱ ነው ሲል ይጀምራል የዕለቱ የቪኦኤ ርዕሰ አንቀጽ። በተባበሩት መንግስታት የዩናይትድ ስቴትስ ቋሚ መልእክተኛ ኒኪ ሄሊ ለጸጥታው ምክር ቤት ሲናገሩ አይሲስ የሲቪሎችን በየመኖሪያ ቤታቸው፣ በሆስፒታሎች፣ በትምህርት ቤቶችና መስጊዶች መኖራቸውን እንዴት ለራሱ ጥቅም እንደሚያውለው ዘርዝረዋል። አይሲስ ተዋጊዎቹን ከጥቃት ለመከላከል ሲል ነው ይህን የሚያደርገው። የአይሲስ ተዋጊዎች ከየይዞታዎቻቸው በኃይል ተፈናቅለው ሲባረሩ ቤተሰቦችን የከቡና በመከላከያነት እየተጠቀሙባቸው ወደ ሌላ ምሽጎቻቸው ይዘዋቸው ይጓዛሉ። ይህን መሰሪ ተግባር የሚፈጽመው ግን አይሲስ ብቻ አይደለም ይላሉ አምባሳደር ኒክ ሄሊ። ሂዝቦላህም ተዋጊዎቹንና የጦር መሳሪያዎቹን በሲቪሎች አስከብቦ በመከላከያነት በመጠቀም ለአደጋ አጋልጧል። አሸባሪዎቹ ሊባኖስ ውስጥ የሚገኙ ትምህርት ቤቶችን ሆስፒታሎችንና የአፓርትማ ሕንጻዎችን ለጦር መሳሪያዎቹ መደበቂያ ይጠቀማሉ። ለከፍተኛ የጦር መሳሪያ ክምችቱ ሲልም ሄዝቦላ የሊባኖስ መንደሮችን ወደ ወታደራዊ ካምፕነት ቀይሯል። በእነዚያ ካምፖች ውስጥም የመሳሪያ ግምጃ ቤቶችን በማደራጀት ሮኬት ወንጫፊዎችን ይደብቃል። በሲቪሎች መካከልና ዙሪያ ኮማንድ ፖስቶችን ያሰማራል። የተባበሩት መንግስታት በየመን ያሉ የሁቲ ነውጠኞችም ሲቪሎችን እንደ ግዑዝ በመከላከያነት ይጠቀማሉ፣ ሐማስም ተመሳሳይ አስከፊ ድርጊቶችን ይፈጽማል ሲሉ አምባሳደር ሄሊ አስረድተዋል። ሐማስ እታገልላቸዋለሁ በሚላቸው የፍልስጤም ሕዝቦች ትምህርት ቤቶች፣ አፓርተማዎች፣ ሆቴሎች፣ አብያተ ክርስቲያናትና የዓለሙ ድርጅት መሥሪያ ቤቶች አቅራቢያ ሮኬት ወንጫፊ መሣሪያዎችን ይተክላል ሲሉም አብራርተዋል። ከበስተኋላ ያሉ አካላት መኖራቸውንም ይጠቁማሉ። የመጀመሪያዋ ኢራን ናት። ኢራን ናት የእነዚህም ብዙዎች ቡድኖች ዋና ጠባቂ ኢራን ናት። የአካባቢውን ሰላም ለማደፍረስ እና አለመረጋጋትን ለመፍጠር የምትጥረው ሕገወጥ የመሳሪያ ትልልፍ ወደ የመን እንዲደረግና ከሶሪያ ግዛት በሚተኮሱ ድሮኖች የእስራኤልን አየር ክልል የምትደፍር ኢራን ናት። በተባበሩት መንግስታት፣ የዩናይትድ ስቴትስ ቋሚ መልእክተኛ አምባሳደር ኒኪ ሄሊ ትልቁና በእጅጉ የሚያሳስበው ግን በሲቪሎች ላይ ሊደርስ የሚችለው የአደጋ ስጋት ነው ብለዋል። ማንም ለሊባኖስ ቤተሰቦች ደህንነት የሚጨነቅ ሰው ይህን ሲቪሎችን በመከላከያነት የመጠቀም ጨካኝ ተግባር ማውገዝ አለበት። ለየመን ወይም ለፊልስጤም ህዝብ የሚያስብ ማንኛውም ወገን በእነርሱ ደም የሚነግዱ አሸባሪዎች ለፍርድ እንዲቀርቡ ሊጠይቅ ይገባል። በጋዛ ለሚኖሩ ህጻናት በእርግጥ የሚያስብ ሰው ካለ ሐማስ ከእስራኤል ጋር በሚያካሄደው ውጊያ ላይ በመከላከያነት መጠቀሙን በአስቸኳይ እንዲያቆም አጥብቆ ሊጠየቅ ይገባል። አምባሳደር ሄሊ፣ በመጨረሻም የጸጥታው ምክር ቤት ለሰብአዊነት ሲል ይህን አረመኔያዊ ድርጊት ለማስቆም መነሳት አለበት ሲሉ ያስገነዘቡትን ጠቅሶ የቪኦኤ ርዕሰ አንቀጽ ሐተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሽያኑ ኦድሬስ ሬጅስ ነበር። የዌብ እና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባተና አዳኒ ፈሳ አየነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና እደሩ። Bueno,